ምክር ስትፈልግ የት ትሄዳለህ? ወደ ሽማግሌ እሄዳለሁ። ጠቅላይ ግዛቶቹ መልእክተኞቻቸውን በየስንት ዓመቱ ይመርጣሉ? በየአራቱ ዓመት ነው። በድምፅ ብልጫ የተመረጡት ሰዎች ለስንት ዓመት ያገለግላሉ? አራት አመት ነው። በተቻለህ መጠን አባትና እናትህ መደገፍ ትወዳለህ? አዎ፣ በጣም ደስ ይለኛል። በሚኒስትሮች ምክር ቤት ውስጥ ሰርተህ ታውቃለህ? የለም፣ ሰርቻ አላውቅም። ጃንሆይ ከአሜሪካ ሲመለሱ መኳንንቱና መሳፍንቱ ተቀበሏቸው። አዎ፣ በሙሉ ወጥተው ተቀበሏቸው። የፍርዱን ውሳኔ ለመስማት ወደ ፍርድ ቤት ትሄዳለህ? ሰላማዊ እሄዳለሁ። የቤቱን ዋጋ አንቺ መወሰን ትችላለሽ? የለም አልችልም። እመዝጋው ላይ የተንጠለጠለው ኮት የማን ነው? የወንድሜ ነው። የአባይ ወንዝ ድልድይ በጣም ትልቅ ነው። አዎ ትልቅ ነው። ከድልድዩ ላይ የወደቀው ሰው የት ይኖር ነበር? አዲስ ከተማ ውስጥ ነበር። በጫካው መካከል ወንዝ አለ? አዎ ሁለት ትልልቅ ወንዞች አሉ። ወታደሮች ኳስ መቼ ይጫወታሉ? ቅዳሜ ከሰዓት በኋላ ይጫወታሉ። ጫካ ብዙ ጊዜ በአሜሪካ ውስጥ ይቃጠላል? አዎ ብዙ ጊዜ ይቃጠላል። ወደ ስራሽ ስትሄጂ ሕፃኑን ማን ይጠብቀዋል? አያቴ ትጠብቀዋለች። በቤታችሁ ዙሪያ አጥር አለ? አጥር የለም። ካንተ አጠገብ ተቀምጦ የነበረው ሰው ማን ነበር? በእውነቱ አላውቀውም። እፎቁ ላይ መታጠቢያ ቤት አለ? አዎ ሁለት መታጠቢያ ቤቶች አሉ ከወንዙ በላይ ያለው እርሻ የማን ነው የአጎቴ ነው እሳጥኑ ውስጥ ያለውን ልብስ ወሰድኸው የለም አልወሰድሁትም ከቤተ መንግስቱ ግርጌ ኳስ ሜዳ አለ? አዎ አለ። ከአልጋው በታች ምን አለ? ምንም የለም። ከመኪናው ውስጥ ወጥቶ የት ሄደ? ምግብ ቤት ገባ። ከቤቱ ውጭ ሄደው ሊጫወቱ ይችላሉ? አዎ ይችላሉ። እስክትመጡ ድረስ ልጠብቃችሁ? አዎ ጠብቀን። ቤቱን ከቦታው ጋር ገዛኸው? አዎ፣ ገዛሁት። እናትህ ዘንድ ያለውን መኪና ልውሰደው? አዎ፣ ውሰደው። ጠዋት እኛ ጋር ትመጣላችሁ? አዎ፣ በጠዋት እንመጣለን። ከአልጋው ግርጌና ራስጌ ምን አለ? ምንም የለም እ በሩ ፊት ለፊት ያሉትን ወንበሮች አነሳቸው? አዎ አነሳኋቸው። ከአንተ ፊት ተቀምጣ መጽሐፍ ያነበበች ማን ናት? ወይዘሮ አልማዝ ናት። ከሰዓት በኋላ ወደ ሲኒማ ቤት መሄድ ትፈልጋላችሁ? የለም፣ አንፈልግም። ከለማ በፊት ማን መጥቶ ነበር? ማንም አልመጣም። በአንተና በለማ መካከል ምን ነገር አለ? ምንም ነገር የለም። ከባንኩ ጎን ያለውን ቤት ማን ገዛው? ወይዘሮ ጥሩነሽ ገዛችው። በቤተ ክርስቲያኑ ዙሪያ ያሉት ቤቶች ሁሉ የመንግስት ናቸው? የለም፣ ያቶ ተሰማ ናቸው። በስምምነታችን መሰረት ገንዘቡን ትሰጠኛለህ? አዎ ሰጥሃለሁ። ወንድምህን ባየኸው ጊዜ ምን ነገርኸው? ምንም አልነገርሁትም። በወንዙ ዳር ዛፎች ተከላችሁ? አዎ ተከልን።